በምስራቅ አፍሪቃ ድርቅ ሰብል ከመሰብሰቡ በፊት እንዲጠወልግ በማድረጉ ዋና የሚባሉት ምግቦች ዋጋ አሻቅቧል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ በሁኔታው ሁለቱም ማለት ቤተሰቦችና አርብቶ አደሮች እየተሰቃዩ ነው ብሏል። ጆዲ ካፕዋ ዘግቧል። ሶሎሞን ክፍሌ ያቀርበዋል። በፋኦ ማለትም በተባበሩት መንግስታት የምግብና እርሻ ድርጅት ሪፖርት መሠረት በአብዛኞቹ የኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ግዛቶች ውስጥ የበቆሎ የማሽላና ሌሎች ሰብሎች ዋጋ በከፍተኛ ደረጃ ጨምሯል። በድርጅቱ ውስጥ አንጋፋው የኢኮኖሚ ባለሙያ ማሪዮ ዛፓኮስታ የዓለም መረጃዎችንና ቅድሚያ ማስጠንቀቂያዎችን ያስተባብራሉ። አሁን ከተከሰተው ቀውስ ጀርባ ያለው ዋነኛ ምክንያት ባለፈው ጥቅምትና ታህሳስ ወራት መካከል ደቡባዊውን ግዛት የመታው ድርቅ ነው። ይህን ዐይነቱ ክስተት በአብዛኛዎቹ የምሥራቅ አፍሪካ አገሮች የተለመደ ነው። በአንዳንዶቹ እንደ ደቡብ ሱዳንና ሶማሊያ ባሉ አገሮች ግን ቀውሱ በሌሎች እንደ ግጭቶችና ሁከቶች ባሉ ምክንያቶች ይበልጥ ተባብሶ ይታያል። የምግብ ዋጋ መናር በምግብ ዋስትና ላይ ከባድ ችግሮችን ሊያስከትል ይችላል ሲሉም የፋኦ ኢኮኖሚስትና የዓለም መረጃዎችና ቅድሚያ ማስጠንቀቂያ አስተባባሪው ማሪዮ ዛፓኮስታ ያስጠነቅቃሉ። ባለፉት አስራ ሁለቱ ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው። በምስራቅ አፍሪካ አካባቢ ያለፈውን ዓመት የኤልኒኞ ጥፋት ተከትሎ የምግብ ዋስትና ተዳክሟል። በቂ ዝናብ ያለመጣሉም አዝመራው በከፍተኛ ደረጃ እንዲቀንስ አድርጓል ይላል ፋኦ፣ የተባበሩት መንግሥታት የምግብና እርሻ ድርጅት። አርብቶ አደሮችን ከወሰድን ደግሞ የከብቶች ዋጋ ካለፈው ዓመት በአንድ ሦስተኛ ወርዷል። ይህም ማለት ይላሉ የድርጅቱ ባለሥልጣን፣ ሰብል ለመግዛት በቂ ገንዘብ አይኖራቸውም። አሃዛዊ ምሳሌ ለመስጠት ካስፈለገ በሶማሊያ አንዳንድ ግዛቶች ባለፈው ዓመት አርብቶ አደር አንድ ፍየል ቢሸጥ ከ110 እስከ 120 ኪሎ ግራም በቆሎ ይገዛ ነበር። አሁን ያንኑ ፍየል ቢሸጥ መግዛት የሚችለው 30 ኪሎግራም በቆሎ ብቻ ነው። ስለዚህ ቤተሰቡን ለመመገብ ያለው አቅም ከሰባ እስከ ሰማንያ በመቶ መቀነሱ ግልጥ ነው። አሁን በምስራቅ አፍሪካ ሀገሮች የተከሰተው የምግብ ዋጋ ንረት በቅርብ ጊዜ ውስጥ ላይሻሻል ይችል ይሆናል ምክንያቱም አሁን ወቅቱ በዚያ አካባቢ ሞቃት ነው ይላሉ ማሪዮ ዛፓኮስታ። ዝናብ የሚባል ነገር ደግሞ ከመጋቢት መጨረሻና ሚያዝያ አጋማሽ በፊት ይጥላል ተብሎ አይጠበቅም። ስለዚህም የሐምሌና ነሐሴ አዝመራ ከቀድሞ በታች እንደሚሆን ይገመታል። ዛፓኮስታ እንደሚሉት በተለይ አንዳንዶቹ ሀገሮች በከፊል ለችግር የተጋለጡ ይሆናሉ። እንደ ሶማሊያ እና ደቡብ ሱዳን በመሳሰሉት አገሮች የረሃብ አደጋ ሊኖር እንደሚችል እናውቃለን። በእነዚህ ሁለት አገሮች ውስጥ የድርቁ ውጤት በግጭቶችና አለመረጋጋት ችግሮች ተባብሷል። በአሁኑ ወቅት በምስራቅ አፍሪካ አገሮች ዋጋ የጨመረው የበቆሎና ማሽላ ብቻ አይደለም። ዛሬ በኬንያ የባቄላ ዋጋ አንድ ዓመት በፊት ከነበረው በአርባ ከመቶ ጨምሯል። በዩጋንዳ ዋና ከተማ በካምፓላ ደግሞ የባቄላና የካሳቫ ወይም የቦይና ዱቄት ዋጋ 25 በመቶ አድጓል።